ፕሬዚዳንቱ ጉባኤውን ሲከፍቱ ወጣቶቹ ለፕሬዚዳንቱ እንኳን ለልደት ወታ ደረሰው እያሉ ዘመሩላቸው። ምክንያቱ ደግሞ የተወለዱበት ዕለት ነበርና ለዛ ካመሰገኑ በኋላ ወደ ዋናው ጉዳይ ገብቶ የአፍሪካን የተማሪ የሰው ፍልሰት ለመግታት የማህበረሰብ አቅም መጎልበት፣ ሴቶች በሁለንተና የመልኩ ሊበረታቱና ድጋፍ ሊደረግላቸው ብሎም ከጎጂ ባህልና ባህላዊ አሰራሮች ለመጠበቅ እናንተ ትልቅ ድርሻ አላችሁ ብለዋቸዋል ሰልጣኞቹን። ይህ መርሃ ግብር ከእሳቸው ወደ ስልጣን መምጣትና መሄድ ጋር እንዳይቀር በተቋም ደረጃ እንዲቀጥል ይደረጋልም ብለዋል። የዓለም አቀፍ የአመራር አካል ነው የምትሆኑት። ድንበርን አቆራርጣችሁ በመስራት ዓለም የተሻለ ደህንነት ብልጽግናና ሰላማዊ ፍትህ የሰፈነባት እንድትሆን ታደርጋላችሁ ነው ያሉት። በሁሉም ዘርፍ የሲቪል ማህበራት፣ በመንግስት የገንዘብ ተቋማት፣ በመላ አፍሪካ 140 ሺህ ወጣቶች ይህንን የወጣት አፍሪካውያንን መረብ ተቀላቅለዋል። ወጣት አፍሪካውያን በፊት ያልነበራቸውን የግንኙነት መረብ አሁን ዘርግተው በመተባበር እቅድ እያወጡ ወደ ተግባራዊነቱ እየገቡ ነው። በመላ የአፍሪካው አህጉር የሚገኙ የግንኙነት መረቡ አባላት ይህንን ዝግጅት እየተከታተሉት ነው። በመረቡ ውስጥ ከ30 የበለጡ የትምህርት አይነቶች እንዴት መስራት እንደሚቻል በአዲስ አሰራርና መንገድ ቀርበዋል። ንግግራቸውንም በመቀጠልም ይህንን የአመራር ማዕከል በአፍሪካ የበለጠ ለማጠናከር እውቀትን፣ ግንኙነትንና የበለጠ እድልን ለመፍጠር እየሰራን ነው። በኬንያ የአካባቢው ሀገራት የትምህርት ማዕከል በናይሮቢ የመጎብኘት እድል አጋጥሞኛል። ዛሬ በጋና አክራ አዲስ ማዕከል ከፍተናል። በዓመቱ መጨረሻ ላይ ሌሎች ሁለት ማዕከላት በፕሪቶሪያ እና በዳካር ይከፈታሉ። በእናንተ ላይ ያለኝ ብሩህ ተስፋም የጎላ ነው ብለው እንደምታውቁት፣ አሉና ፕሬዝዳንቱ ከአፍሪካ በቅርቡ መመለሴ ነው። ወደ አፍሪካ ስጓዝ ይህ አራተኛ ጊዜ ሲሆን ከሰሃራ በታች ባሉት ሀገራት የጎበኘ የመጀመሪያው የአሜሪካ ፕሬዝዳንት ነኝ። ኬንያንና ኢትዮጵያንም የጎበኘ የመጀመሪያው ፕሬዝዳንት፣ በአፍሪካ ህብረት ላይ ንግግር ያደረገ የመጀመሪያው የአሜሪካ መሪ በመሆኔ ደስታ ይሰማኛል ብለዋል። ቀጠሉና ባለፈው ሳምንት እንደተናገርኩት ከአጉሪቷ ጋር ለመስራት ብዙ ኃይል ያስፈልገናል። አፍሪካ የተለያዩ ችግሮችን ለመጋፈጥ በታላቅ እንቅስቃሴ ላይ ነው ያለችው፣ ፈጣን የኢኮኖሚ እድገትን ያስመዘገበች፣ በአንድ መቶ ሚሊዮን የሚቆጠሩ ዜጎቿ የሞባይል ስልክ አገልግሎት እያገኙ ነው። ህዝቦቿ ከኋላ ቀር ባህላዊ አስተሳሰቦች ወደ ዘመናዊነት እየተለወጡ ነው ብለዋል። ምናልባትም በሚቀጥለው ወቅት ወጣት አሜሪካውያንም ወደ እናንተ ሀገር ልከን እነሱም ከእናንተና ከሀገራችሁ እንዲማሩ እናደርጋለን። ሰማኒያ ወጣት አሜሪካውያን ይላካሉ። ለዶችቬሌ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።